The voice of America. <laughs> yeah, the yeah, America Dems, Radio. Taveno. <laughs> በሳውዲ አረቢያ መንግስትና በሙስና ተጠርጥረው በቁጥጥር ስር ከዋሉት ልዑላን ሚኒስትሮች፣ የቀድሞ ሚኒስትሮችና ባለሀብቶች አብዛኛዎቹ የባንክ ሂሳብ መታገዱን ተገለጠ። ከታሳሮች መካከል ኢትዮጵያ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ አላሙዲ ይገኙበታል። ዛሬም ተከታትለነዋል። ዝርዝሩም በልደቱ አብይ ርስ እናቀርባለን። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር በኋላቸውና ህገወጥ ናቸው ባላቸው ቁጥራቸው 137 የሚደርስ ኢትዮጵያውያን ፍልሰተኞች ላይ የኬንያ ፍርድ ቤት ትናንት ከሰዓት ብይን ሰጥቷል። በውሳኔውም እያንዳንዳቸው የ300 ዶላር አሊያም የስድስት ወር እስራት እንዲቀጡ ነው ያስተላለፈው። የዚህንም ዝርዝር ይዘናል። ከምሽቱ ዜና መካከል አሚሶም ከሶማሊያ ሊወጣ መሆኑ ተገለጠ። በሺ የሚቆጠሩ ደቡብ ኮሪያውያን ዋና ከተማቸው ውስጥ ለዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ አቀባበል አደረጉ ተቃውሞም ደርሶባቸዋል ዝርዝሩ በዜናው ይሰጣል ጤና ስጥልን እንደምን አመሻችሁ ክቡራትና ክቡራን አድማጮቻችን ሌሎች በርከት ያሉ ወቅታዊ ዘገባዎችና ቅንብሮችን ይዘን ዛሬ ማክሰኞ ጥቅምት 28 2010 ዓ ም ስርጭታችን ጋር አስተናጋጆቻችሁ አሉላ ከበደና አዲሱ አበበ ከአቀናባሪያችን ንጉሱ ታምሬ ጋር ስርጭት መሀንዲሱ ፓትሪክ ዲያ ናቸው። አሁን የሰዓቱን ያለም ዜና በሶል የመጀመሪያ ጉብኝታቸውን ያደረጉትን የዩናይትድ ስቴትሱም ፕሬዚደንት ብዛት ያላቸው ደቡብ ኮሪያውያን የኬንያ ፖሊስ ባለፈው አርብ በቁጥጥር ስር ያዋላቸው 137 ህገወጥ ኢትዮጵያውያን ፍልሰተኞች ላይ ትናንት ከሰዓት በኋላ ብይን ሰጥቷል። እያንዳንዳቸው 300 የአሜሪካ ዶላርስ እንዲከፍሉ አሊያም ስድስት ወር እንዲታሰሩ ነው የተፈረደባቸው። በናይሮቢ ያለው የኢትዮጵያ ኤምባሲ ፍልሰተኞቹ ስለመያዛቸውም ሆነ ስለመታሰራቸው የደረሰኝ መረጃ የለም ብሏል። በመጽሔት ክፍለ ጊዜ ማብራሪያ እናክልበታለን። አሚሶም በሚል ምህጻር የሚጠራው የአፍሪቃ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያው የሚገኙት የተልእኮ አዛዥ አስታወቁ። የአሜሪካ ድምጽ የሶማልኛ አገልግሎት ሪፖርተር ሀሩን ማሩፍ ያጠናቀረውን ዘገባ ዝርዝር ሰለሞን አባተ ይዞ ቀርቧል። ዝርዝር አልደረሰንም። ወደ ሌላው ዜና እንለፋለን። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር የዋላቸውን ይህንንም ቀደም ብለን አቅርበናል። ወደዛውና ኬንያ እኔ ልቀጥላለሁ። እሺ፣ አዲሱ ኬንያ ምርጫ የኬንያን ምርጫ በተመለከተ ሶስት አቤቱታዎች ለጠቅላይ ፍርድ ቤቱ በመቅረባቸው ሰኞ ያበቃል የተባለው ረዥሙ የምርጫ ወቅት መራዘሙ ተገልጧል። በዚሁ መሰረት የመብት ተሟጋቾች፣ ፖለቲከኞች፣ መንግስታዊ ያልሆኑ ድርጅቶችና የቀድሞ የምክር ቤት አባል ናቸው የፕሬዝዳንታዊ ምርጫውን ትክክለኛነት በመቃወም ለፍርድ ቤቱ አቤቱታ ያሰሙት። የቀድሞ የምክር ቤት አባል ሃሮን ሙዋዩ በምርጫ ኮሚሽኑ ሊቀመንበርና በፕሬዚዳንት ኬንያታ ላይ ነው የተቃውሞ አቤቱታቸውን ለፍርድ ቤት ያሰሙት። ዲሞክራሲያዊ አስተዳደር ተቋም የተባለውና መንግስታዊ ያልሆነው ድርጅትም በበኩሉ ምርጫው የፍርድ ቤቱን ውሳኔና መመሪያ ያልተከተለ መሆኑን አስመልክቶ አቤቱታውን አቅርበዋል። አድማጮች ዜና የምትላለፍላችሁ ከአሜሪካ ድምጽ ራዲዮ ጣቢያ የአማርኛው አገልግሎት ነው። በሺዎች የተቆጠሩ ደቡብ ኮሪያውያን በዋና ከተማቸው በሶል ለዩናይት ስቴትሱ ፕሬዚዳንት ዶናልድ ትራምፕ አቀባበል አደረጉ። በሌላ በኩል የዩናይት ስቴትሱን መሪና ሰሜን ኮሪያ ላይ የሚሰነዝሯቸውን ከባድ ቃላት ለመቃወም የወጡ አንዳንዶችም ነበሩ። የአሜሪካ ድምጽ ዳንኤል ሻሪፍ ከሶል ያጠናቀረውን ዘገባ ዝርዝር ቆንጂት ታየ ይዛ ቀርባለች። በሶል የመጀመሪያ ጉብኝታቸውን ያደረጉትን የዩናይትድ ስቴትሱን ፕሬዚደንት ብዛት ያላቸው ደቡብ ኮሪያውያን ወጥተው የሞቀ አቀባበል አድርገውላቸዋል። ሰማያዊው ቤት ወደሚባለው ፕሬዝደንታዊ ቤተ መንግስት በሚወስደው ጎዳና ዳርና ዳር በሺዎች የተቆጠሩ ነዋሪዎች ተኮልኩለው እንግዳቸውን ተቀብለዋል። አንዳንዶቹ ፕሬዚደንት ዶናልድ ትራምፕ በኒውክሌየርና በሚሳይል ጥቃት ስጋት የደቀነችውን ሰሜን ኮሪያን ልክ አስገባታለሁ በማለታቸው የተደሰቱ ሲሆኑ፣ ሌሎች ደግሞ ሀገራቸውና ዩናይትድ ስቴትስ ስላላቸው ግንኙነት ድጋፍ ለማሳየት የወጡ ናቸው። ጆዌንሱን ኢል አንዱ ናቸው። በኮሪያ ጦርነት ወቅት ከሀገራችን ጎን የቆሙ በደም የተሳሰሩን ወንድሞቻችን፣ አጋሮቻችን ናቸው። ለዚህ ነው ልቀበላቸው የመጣሁት። አሁንም ፕሬዚዳንት ትራምፕ ከሰሜን ኮሪያ በኩል በተደቀነብን ስጋት ድጋፋቸውን እየሰጡን ነው። ስለዚህ መጥቼ መቀበል ይብዛብኝ ሲሉ ነው የተሰሙት ቁጥራቸው ከነዚህ ኞቹ አነስ ያለ ደግሞ የፕሬዝደንት ትራምፕ ጉብኝትና በሰሜን ኮሪያ ላይ የሚሰነዝሩትን ከባድ ቃል ለመቃወም የወጡ ናቸው። የልዕለ ሀያል ሀገር ፕሬዝደንት እንደመሆናቸው አሉ ተቃዋሚ ኪም ጆንግሂ የዓለምን ሰላም ፈላጊ ከሆኑ መምጣት የነበረባቸው ከሰሜን ኮሪያ ጋር ያላንዳች ቅድመ ሁኔታ ለመደራደር መሆን ነበረበት። ደግሞም ኮሪያ ባህረ ገብ ላይ ምንም አይነት ጦርነት እንደማይነሳ ግልጽ እንዲያደርጉልን እፈልጋለሁ ብለዋል ተቃዋሚዋ። የዩናይትድ ስቴትሱን ፕሬዚደንት ያሳፈረው ኦቶሞቢል ከናጀቡ ከማለፉ በፊት ታዲያ ጎዳናው ላይ የነበሩትን አንዳንዶቹን ተቃዋሚዎች ብዛት ያላቸው ፖሊሶች ወደ ጥግ ወስደዋቸዋል። እጅግ የሚበዙት ግን ለበርካታ አሰርታት የደቡብ ኮሪያን ሰላም በማረጋገጥ ረገድ የረዳቻትን ወደፊትም እንደምትረዳ የሚተማመኑባትን የአሜሪካን መሪ በደስታ ለመቀበል የወጡ ናቸው። በሌላ የደቡብ ኮሪያ ወይም ከደቡብ ኮሪያ ጋር በተገናኘ ዜና የሰሜን ኮሪያ የኒኩሌር ጦር መሳሪያና ሚሳይል ፕሮግራም ስጋት ደቃኝ በመሆኑ የመላውን ዓለም ትኩረት የሚሻና እርምጃም ሊወሰድበት እንደሚገባ የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ አሳሰቡ። ሶል ውስጥ ከደቡብ ኮሪያ ፕሬዚዳንት ሙን ጃኢን ጋር በተካሄደ ጋዜጣዊ መግለጫ ትራምፕ በተናገሩት ቃል የኪም ጆንግ ኡን ገዢ መደብ ድጋፍ መስጠት ወይም ለዚህ ገዢ መደብ ድጋፍ መስጠት ተቀባይነት የለውም ማለታቸው ተሰምቷል። አስፈላጊ ከሆነም ዩናይትድ ስቴትስ ሙሉ ኃይሏን በመጠቀም ራሷንና ሸሪኮቿን ለመከላከል ዝግጁነቷን ትገልጣለች ሲሉም ጨምረው ተናግረዋል። ደቡብ ኮሪያም ሆነች ዩናይትድ ስቴትስ ከ60 ዓመታት በፊት ከነበረው የኮሪያ ጦርነት ጀምሮ በጋራ የገነቡትን ሰላምና አንድነት ፒዮንግያንግ እንድታናጋ አይፈቀድላትም ያሉት ፕሬዚዳንት ትራምፕ የሰሜን ኮሪያው አምባገነን መሪ በግድ የለሽነት የንጹሐንን ሕይወት ለአደጋ እያጋለጠ ነው ሲሉም አመልክተዋል። ለሰሜን ኮሪያ ሁኔታ ሰላማዊ መፍትሔ ለመስጠት ዋሽንግተንና ሶል በጋራ ጥረት ላይ እንደሚገኙ ፕሬዚዳንት ትራምፕ ጠቅሰው ለፒዮንግያንግ የሚበጃት ወደ ውይይቱ ጠረጴዛ መምጣት ነው ሲሉ አስታውሰዋል። አገሪቱ ውስጥ ጥብቅ የጦር መሳሪያ ቁጥጥር መኖሩ በቴክሳስ ቤተ ክርስቲያን ውስጥ ሀያ ስድስት ሰዎች የሞቱበት እንግድያ ማስቆም አይችልም ነበር ሲሉ ፕሬዚዳንት ዶናልድ ትራምፕ ተናገሩ። በአምስት የእስያ ሀገሮች ጉብኝት የጀመሩትና ቀደም ባለው ዜና እንደተጠቆመው በአሁኑ ወቅት ደቡብ ኮሪያ የሚገኙት ፕሬዚዳንት ትራምፕ ዛሬ ማክሰኞ ሲናገሩ የዩናይትድ ስቴትስ ውስጥ በጠመንጃ ገዢዎች ላይ የሚደረግ ቁጥጥር ቢቀጥል ኖሮ ያን ነፍሰ ገዳይ አሳዶ ራሱ መኪና ውስጥ የገደለውን ጀግና ሰው ማግኘት ባልተቻለም ነበር ብለዋል። ለወደፊቱስ የጦር መሳሪያ ቁጥጥር ፖሊስ ለማውጣት ያቅዳሉ ተብለው የተጠየቁት ትራምፕ ሲመልሱ አያችሁ፣ ሽካጎ ከፍተኛውን የጦር መሳሪያ ቁጥጥር ፖሊሲ ያላት አገር ናት፣ ወይም ክልል ናት፣ ወይም ግዛት ናት ግን ተመልከቱ ሺካጎ ውስጥ ከፍተኛ ወንጀል ይፈጸማል ሲሉ ነው የመለሱት። ያ የቴክሳሱን ነፍሰ ገዳይ ጠመንጃ ባይኖረው ኖሮ ከተፈጸመው እልቂት የባሰ ከፍተኛ አደጋና ጥፋት ሊኖር እንደሚችል ፕሬዚዳንቱ ተናግረዋል። ፓኪስታን ውስጥ የሚገኘው የታሊባን ጦር ሰፈር አፍጋኒስታን ውስጥ ሰላምና መረጋጋት ለማስፈን ለተያዘው ጥረት ደንቃራ ነው ሲሉ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ ዋና ጸሐፊ የንስ ስቶልትንበርግ አስታወቁ። ሚስተር ስቶልትንበርግ ይህን ያስታወቁት ዛሬ ማክሰኞ የኔቶ አባላት ጄኔቫ ውስጥ በሚገኘው ዋና ቢሮ በተሰበሰቡበት ወቅት ሲሆን ዋና ጸሐፊው የፓኪስታን መሪዎች በሚገኙበት ይህን በመሰለው ስብሰባ ሁሉ ተመሳሳይ ማሳሰቢያ እንደሚሰጡ ይታወቃል። የኔቶ ኃላፊ በዚሁ ማሳሰቢያቸው አባል አገሮች በሙሉ የአፍጋኒስታንን ሰላም መደገፍና ይልቁንም ለዚህ ነውጠኛ ቡድን ከለላ ከመስጠት እንዲታቀቡ ጥሪ አስተላልፈዋል። ስቶትንበርግ አስተያየታቸውን የሰጡት የፓኪስታኗ ውጭ ጉዳይ ሚኒስትር ሽብርተኞች አገራቸው ውስጥ እንደማይንቀሳቀሱ ኦፊሴላዊ ማስተባበያ ከሰጡ ከሰዓታት በኋላ ነው። በመጨረሻም አፍጋኒስታኗ ዋና ከተማ ካቡል ውስጥ በሚገኝ አንድ የግለ ቴሌቪዥን ጣቢያ ላይ ዛሬ ማክሰኞ በደረሰ የቦምብና የጠመንጃ ጥቃት አራት ሰዎች ሲገደሉ ሌሎች ቁጥራቸው ከሀያ የሚበልጡ ሰዎች መቁሰላቸው ተገለጠ። ጥቃቱ የደረሰው ሻምሻድ ቲቪ በተባለው ጣቢያ ላይ ሲሆን ራሱን የእስልምና መንግስት ያደረገው ነውጠኛ እኔ ነኝ ያቀነባበርኩት ሲል ኃላፊነት ወስደዋል። የአይን እማኞች እንደተናገሩት የቴሌቪዥኑ ጣቢያ የሚገኝበትን ቅጥር ግቢ ለመውረር የተዘጋጁት ነፍሰ ገዳዮች ሁኔታውን እንዲመቻችላቸውና ሰውን ለማዘናጋትም አስቀድመው የተካሄደ የአጥፍቶ ጠፊዎች ፍንዳታ እንደነበር ተመልክቷል። ከተገደሉት ወይም ከሞቱት መካከል ብዙዎቹ የጣቢያው ተቀጣሪዎች እንደነበሩም ዜናው ጨምሮ ገልጠዋል። አድማጮች፣ ለሰዓቱ የዓለም ዜና የተመደበው ክፍለ ጊዜ በዚሁ አበቃ። ክቡራንና ክቡራት አድማጮች የምትከታተሉት ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ የአማርኛው አገልግሎት የዛሬ የማክሰኞ ጥቅምት 28 2010 የሚተላለፈውን ስርጭት ነው የምናስተናገዳቸው አዲሱ አበበና አሉላ ከበደንን በዓለም ዜና የጀመረው መደበኛ ስርጭታችን በ19ና 22 ሜትር ባንዶች በአጭር ሞገድ እንዲሁም በናይል ሰዓት እስከ ምሽቱ አራት ሰዓት ይቀጥላል። በስርጭታችን የጊዜ ሰሌዳ መሠረት ታዲያ ቀዳሚ የዕለቱ አብይ ርዕስ ነው። ከዚያ በፊት በሁለተኛው አጋማሽ ከሚቀርቡት ዝግጅቶች አንድ ሁለቱን ለቅምሻ ሐምሌ 29 ቀን 1970 ዓ.ም ምሽት ላይ ቀደም ብለን ወደ የመታሰሪያ ክፍሎቻችን እንድንገባ ወታደሮች እያዋከቡ ጠየቁን፣ ገፋፉን፣ ገባን። መኝታ ክፍሎቻችን ወዲያውኑ ነው ተቆለፉ ሁሉም። በኋላ ትንሽ አይን ያዝ ማድረግ ሲጀምር ጩኸትን ሰማ ጀመር። እንደ መዝሙር አይነትም እንደ ለቅሶም አይነት ነው። አቶ ወርቁ ደመና በቀድሞ ወታደራዊ መንግስት የደርግ አባል የመቶ አለቃ እሸቱ ዓለሙ በቀይ ሽብር ዘመን ተፈጽመዋል በተባለ በደል ሰለባዎች አንዱና ሰሞኑን በሄግ ላይ ያስቻለው የዓለም አቀፍ የጦር ወንጀለኞች ችሎት ተገኝተው የምስክርነት ቃል ከሰጡ ሰዎች አንዱ ናቸው። ሙሉ ዘገባው በሁለተኛው አጋማሽ ይቀርባል ለማለት ነው። ባዮሳይኮ ሶሻል ሞዴል ይመሳል። በተፈጥሮ በዘር የምተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ። አንዳንድ ጊዜ የአንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ እያዋረደ እየዘለፈ ክብሩን እየናቀ በተለያዩ ምክንያት ለብዙ ዓመት እንደዛ ሁኔታ ሲያድግ በዛ ላይ የማመጥነት ሊያሳይ ይችላል። ፕሮፌሰር ዮናስ እንዳለገዳ ናቸው በህክምና ቋንቋ በእንግሊዝኛው አንታይሶሻል ፐርሰናሊቲ ዲስኦርደር በመባል በሚታወቀው የአእምሮ ህመም ምንነት፣ መንስኤ፣ እንዲሁም የህክምና አገልግሎትና መከላከል ዙሪያ ከሰጡት ሙያዊ ማብራሪያ የተወሰደ ነው። በሁለተኛው አጋማሽ በሐኪሙን ይጠይቁ ተከታታይ ቅንብር ይመለሳሉ። አድማጮች አሁን በቀጥታ ወደ ቀዳሚው የምሽቷ ቢረስ በሳውዲ አረቢያ መንግስት በሙስና ተጠርጥረው በቁጥጥር ስር ከዋሉት ልዑላን፣ ሚኒስትሮች፣ የቀድሞ ሚኒስትሮች፣ ባለሀብቶች የአብዛኛዎቹ የባንክ ሂሳብ መታገዱን ሮይተርስ ዘግቧል። ከታሳሪዎች መካከል ኢትዮጵያዊ ትውልድ ያላቸው ሼክ አላሙዲ የሚገኙበት ሲሆን እሳቸውን በተመለከተ በኢትዮጵያ ካሉ የሥራ አጋሮቻቸውና ወዳጆቻቸው ተጨማሪ መረጃ ለማግኘት ከፍ ያለ ጥረት ብናደርግም አልቀናንም። በሳውዲው በጅዳ የሚገኘው የቀድሞ የዶች ቬሌ ዘጋቢ ነቢዩ ሲራክ በሳውዲ የሚገኙ የመገናኛ ብዙሃን ጉዳዩን የዘገቡበትን ሁናቴ ገልጦልናል ሲሆን የሳዑዲ አረቢያ አልጋ ወራሽ መሐመድ ቢን ሳልማን በጀመሩት የጸረ ሙስና ዘመቻ በቁጥጥር ስር ከዋሉት መካከል የአብዛኞቹ የባንክ ሂሳብ መታገዱን የዘገበው ሮይተርስ ዘገባውን ከሁለት ምንጮቹ ማረጋገጡን ጠቅሷል አስራ አንድ የልዑላን ቤተሰቦች አራት ሚኒስተሮች ና ከአስር በላይ የቀድሞ ሚኒስትሮች እንዲሁም ቢሊዮነሩን ዋሊድ ቢል ታልን የሚጨምረው በአጠቃላይ ወደ ሀምሳ ከፍተኛ ባለስልጣናትና ባለሀብቶች የተጠረጠሩበት ጉዳይ ምርመራ እልባት እስኪያገኝ የባንኩ ሂሳባቸው ታግዷል ተብሏል። በዘገባው አዲሱ የጸረ ሙስና ዘመቻ ኮሚቴው ባለሀብቶቹ በውጭና በአገር ውስጥ ያላቸውን ንብረት ማገድ የሚያስችል አቅም እንዳለው ከመገለጹ በስተቀር የታገደው የባንክ ሂሳባቸው የትኛው እንደሆነ የሚያሳይ መረጃ የለም። ከታሳሪዎቹ መካከል ኢትዮጵያዊ ትውልድ ያላቸው የሳውዲ ቱጃር ሼክ መሐመድ ሁሴን አሊ አላሙዲ የሚገኙበት ሲሆን እስረኞቹ ታስረውበታል ከተባለው ሪትዝ ካርልተን ሆቴል ወጥቷል የተባለውና ና ሮይተርስ የላከልን አጭር የቪዲዮ ምስል የሚያሳየው በሆቴሉ የእንግዳ መቀበያ ውስጥ በተነጠፉ ፍራሾች ላይ ብርድ ልብስ የለበሱ ሰዎች ተኝተውና ና ከጎናቸውም መሳሪያ ተቀምጦ ነው። በሳውዲ የሚገኘው የቀድሞ የዶይቸ ቬለ ዘጋቢ ነብዩ ሲራክ በሳውዲ የሚገኙ የመገናኛ ብዙኃን ሁኔታውን እንዴት እየዘገቡት እንደሆነ ጠይቀነዋል። የመንግስትና የግል መገናኛ ብዙኃን በሚል በሁለት ከፍሎ ያስቀምጠዋል። በመንግስት ሚዲያ የተሰጠው መግለጫ ንጉሱ የጸረ ሙስና ኮሚሽን ተቋቋመ ካሉ ከሰዓታት በኋላ የተሰጠው መግለጫ ምንድን ነው? መንግስት ከፍተኛ ስልጣን የነበሩ ለምሳሌ በልዩ ጥበቃው አዛዥ የነበሩት የባህር ኃይል የነበሩት ከስልጣን መነሳታቸውን እንደገና ደግሞ የበፊቱ የማህበራዊ ጉዳይ ሚኒስትር የነበሩት እና የዚህ የሳውዲ አዜሽን የሚባለው የውጭ ዜጎች በሳኡዲ መተካቸውን አርክቴክት የተባሉት አቀማባሪ የሚባሉት ትልቁ ባለስልጣን እና የኢኮኖሚው አማካሪ የነበሩትን አድል ፈቲ ከስልጣን መነሳታቸውን በዝርዝር ሳይሆን እንዲህ በጨረታ ካሳወቁ በኋላ የሚተኩትን ሰዎች ሹም ሽሩን ገልጸዋልኝ። ከዚያ ውጪ ባሉት ቀናት በሚቀጥሉ ሰዓት ስ ደግሞ የወጣው ዜና ምንድን ነው? ጸረ ሙስና ኮሚሽኑ እርምጃ መውሰዱን፣ በርካታ ሰዎች መታሰራቸው፣ አራት የክልል ላን ቤተሰቦች፣ አስራ አንድ ያህል ከፍተኛ የቀድሞ ባለስልጣናት እና እንዲሁም ደግሞ ከአስር በላይ የባለሀብቶች እና የቀድሞ ሚኒስትሮች እና በከፍተኛ ስልጣን የነበሩ ሰዎች መታሰባቸውን ነው በትክክል የገለጹት። በመንግስት ሚዲያ በኩል በሳውዲ የመንግስት መገናኛ ብዙኃን ሁኔታውን በዝርዝር ባለመዘገባቸውና መረጃዎችን በሚፈለገው መጠን የማይወጣ በመሆኑ ሰዎች ከግል ሚዲያና ከማህበራዊ መገናኛ ብዙኃን መረጃን ለማግኘት ጥረት በማድረግ ላይ እንደሆኑ ይናገራል። በግል ሚዲያም እንግዲህ በአብዛኛው መጀመሪያ ዝርዝር መረጃዎች የወጡ ሲቢኤስ ከአሜሪካን አገር በተለያዩ የውጭ መገናኛ ብዙሀን ጉዳዩን አንስተውታል። ዝርዝር ሆቴል ያሉበት ሁሉ ሆቴሉ እንደ የገለጹት እነሱ ናቸው። ከዚያ በኋላ ደግሞ የዚህ ሳውዲ የሚገኙ በተለያዩ በአለብኛ የሚቀርቡ መገናኛ ብዙሀን ብሎምበርግ የመሰሉ ኢንቴሌቪዥን ጣቢያዎች ሁሉ በዝርዝር ስለ ባለ ሀብቶች ሁሉ ዝርዝር መረጃ ሁሉ ይዘው ያሉበት ሆቴል እንደሆነ ሁሉ ያቀረቡት የግል ሚዲያዎች ናቸው የታሰሩት ሰዎች በሀገሪቱ ፖለቲካዊና ኢኮኖሚያዊ ሁኔታ ላይ ትልቅ ተጽዕኖን የሚያሳድሩ በመሆናቸው ጉዳዩ እጅግ አነጋጋሪ እንደሆነ ነብዩ ይገልጻል። የታሰሩ ሰዎች እኮ በነገራችን ላይ የምናሏቸው ኢትዮጵያውያን የሼክ ሁሴን አላሙዲን ጉዳይ ከፍሎ ይታየ ይችላል። እጅግ በጣም በሀገሪቱ ኢኮኖሚ ላይ ወሳኝ ቦታ ያላቸው እነ ሼክ ሳለህ ካሚል የሚባሉ ልዑል ወሊድ ቢን ጣላል የመሰሉ ዓለማቀፍ ሰዎች ናቸው እኮ ታሰሩ እየተባለ ያለው እና እጅግ በጣም አነጋጋሪ ነው፣ አስፈሪም ነው እና የዚህ ሀገር ደግሞ የደህንነትም ጉዳይ ስላለ በአብዛኛው ሰው በግላጭ እንዲሆን እያወሩ አይደለም። አሁንም በተለያዩ የሶሻል ሚዲያዎች ራሱ የሚለቀቁ ትዊት የሚደረጉትን እና የሚሰራጩ መረጃዎች የጉዳዩን አሳሳቢነት በትክክል የሚያስረዱ ይመስለኛል ና እጅግ በጣም ቅርብ ላለቀ ስሜት ነው። በማህበረሰቡ መካከል የምትመለከቱ ሼክ መሀመድ ሁሴን አልአሙዲንን በተመለከተ በትላንትናው ዕለት ጠበቃቸው አቶ ተካ አስፋው ና የደርባ ሚድሮክ ስራ አስኪያጅ አቶ ሀይሌ አሰግዴ የመታሰራቸውን ዜና ከመገናኛ ብዙኃን ከመስማታቸው ውጭ ምንም እንደማያውቁ ገልጸውልን የነበረ ሲሆን በዛሬው ዕለት ግን የሁሉም ስልክ አይነሳም። በተጨማሪም የቅርብ አማካሪያቸው እንደሆኑ የሚታወቀው አቶ አብነት ገብረ መስቀል ለማግኘት ተደጋጋሚ የስልክ ሙከራ አድርገን ስልካቸው ስለማይነሳ ልናገኛቸው አልቻልንም። አስራ አምስት ነጥብ ሶስት ቢሊየን የአሜሪካን ዶላር የተመዘገበ የሀብት መጠን ያላቸው ሼክ መሐመድ ዋነኛ የሀብት ምንጫቸው የነዳጅ ዘይት እንደሆነ ይነገራል። በኢትዮጵያ በሆቴልና ቱሪዝም፣ በግብርና ትምህርት፣ ማዕድን፣ ኮንስትራክሽን፣ ሪል ስቴት፣ ማኒፋክቸሪንግ ኢንዱስትሪዎችና በፋይናንስ ስራ ላይ ተሰማርተው ከሰባ ኩባንያዎችና ከአርባ ሺህ በላይ ሰራተኛ ያላቸው ቁጥር አንድ ባለሀብት ናቸው በሀገሪቱ። ከዚህ ጎን ለጎንም በኢትዮጵያ ለልማት የወሰዷቸውን ቦታዎች ለረጅም አመታት አጥረው በማስቀመጥ ስማቸው የሚነሳ አነጋጋሪ ባለ ሀብትም ናቸው። ከድርጅቶቻቸው መካከል ግብር ባለመክፈል ክስ ተመስርቶባቸውም ያውቃል የሳውዲ አረቢያ አልጋ ወራሽ መሐመድ ቢን ይህንን የማሰር እርምጃ በሳውዲ የወሰዱት አዲስ በመካሄድ ላይ ካለው ጸረ ሙስና ምርመራ ህግ ጋር በተያያዘ ሲሆን በዚህም የተያዙት ሰዎች አብዛኞቹ ከሳውዲ መንግስት ፕሮጀክቶችን ወስደው ባለመስራት ወይም ባለመጨረሳቸው እንደሆነ እየተነገረ ነው በዚህም ምክንያት እጅግ ከፍተኛ ቁጥር ያለው ገንዘብ ተመዝብሯል መባሉን ጠቅሰን በትላንትናው እለት መዘገባችን ይታወሳል ለአሜሪካ ድምጽ ጽዮን ግርማ ዋሽንግተን ዲሲ ተከታዩ የመጽሔት ርዕስ ወደ ጎረቤት ኬንያ ይወስድናል። የኬንያ ፖሊስ ባለፈው አርብ በቁጥጥር ስር በዋላቸውና ህገወጥ ናቸው ባላቸው ቁጥራቸው 137 የሚደርስ ኢትዮጵያውያን ፍልሰተኞች ላይ የኬንያ ፍርድ ቤት ከትላንት ትላንትና፣ ሁለት ከሰዓት በኋላ ብይን ሰጥቷል። በውሳኔውም እያንዳንዳቸው የሶስት መቶ የአሜሪካ ዶላር አሊያም የስድስት ወር እስራት እንዲቀጡ ነው ያለው። የኬንያ ፖሊስ ፍልሰተኞቹን በህገወጥ መንገድ ወደ ኬንያ አምጥተዋል በተባሉ ሁለት ግለሰቦች ደጀኔ ቻፋና ቻኮ ጂሎ ላይ ምርመራ እያካሄደ መሆኑን ተዘግቧል። የናይሮቢው የኢትዮጵያ ኤምባሲ በበኩሉ ፍልሰተኞቹ ስለመያዛቸውም ሆነ መታሰራቸው የደረሰኝ መረጃ የለም ሲል መልስ ሰጥቷል። ገልሞ ዳዊት ከናይሮቢ ያጠናቀረውን ዘገባ ዝርዝር አደርሶናል። ሞያሌ ወደ ኬንያ ቅርብ ጊዜ በህገወጥ መንገድ ገብተዋል የተባሉት 137 ኢትዮጵያውያን ባለፈው አርብ ነበር በናይሮቢ ከህዮል በሚባል ሰፈር በቁጥጥር ስር የዋሉት። ሰዎቹ በኬንያ ፖሊስ ቁጥጥር ስር ከቆዩ በኋላ ትላንት ፍርድ ቤት ቀርበው እያንዳንዳቸው 300 የአሜሪካ ዶላር ወይም የስድስት ወር እስራት ተፈርዶባቸዋል። ጉዳያቸው የታየው ትላንት ከሰዓት ናይሮቢ እስሊ ሰፈር በሚገኘው የማካደራ ፍርድ ቤት ሲሆን 137ቱ ኢትዮጵያውያን ጥፋታቸውን ማመናቸው በፍርድ ቤቱ ተገልጸዋል። ፖሊስ ለኬንያ ዞ ስታንዳርድ ጋዜጣ ኢትዮጵያውያኑ ወደ ኬንያ የመጡት በቡድን ወደ ደቡብ አፍሪካ ሊላኩ እንደነበረ ተናግረዋል። የኬንያ ፖሊስ ከጉዳዩ ጋር በማያያዝ ሁለት ኬንያውያንን በቁጥጥር ስር አውለዋል። ከሁለቱ አንደኛው ተጠርጣሪ ኢትዮጵያዊ ስም ያለው ሲሆን የኬንያ የወንጀል ምርመራ ቢሮ ማንነታቸውን በመመርመር ላይ ነው። ደጀነ ቻፋና ቻኮጅሎ የሚባሉት እኚህ ሁለት ኬንያውያን ወደ አራራት 2010 ጉዳያቸው በፍርድ ቤት እንደሚታይ የማካደራ ፍርድ ቤት ገልጸዋል። በናይሮቢ ያለው የኢትዮጵያ ኤምባሲ ስለ ጉዳዩ ያውቃል ወይ ብለን በኤምባሲው የዲያስፖራ ክፍል ኃላፊ የሆኑትን አቶ አንዳርጉ በርሄን አነጋግረን ነበረ። ባለፈው አርባ ሰዎች ነበሩ ካየል የፖሊስ ስቴሽን ከዛ እሱን ወደ ሀገር ቤት እንዲመለሱ አድርገናል። ምልህ አሁን ኤግዛክትሊ የምትላቸው ይሄ መቶ ሰላሳ ቁጥር ተይዟል፣ ፍርድ ቤት ቀርቧል የምትለው እኔ እንደኔ እንደ ራሴ እማቀው ነገር የለኝም። እንደኔ አሁን ያልከኝን ግን ማረጋገጥ አለብን። አቶ አንዳርጉ ወደ ሀገር መልሰናቸዋል ያሉት ከሁለት ወር በፊት በተመሳሳይ ሁኔታ በናይሮቢ የተያዙ ኢትዮጵያውያን ሲሆኑ የዓለም አቀፉ የፍልሰተኞች ድርጅት አይኦኤም ፍልሰተኞቹን ወደ ሀገር የመመለሱ ሂደት ላይ ተሳትፎ እንደነበረ ገልጸዋል። በኬንያ ሕገ ወጥ ጉዞ እያደረጉ በፖሊስ ለሚያዙት ኢትዮጵያውያን አቶ አንዳርጉ ወደ ሀገር የሚመለሱበትን ሂደት እንዲህ አስረድተዋል። አሁን ይኸውልህ እኛ እንደ ዜጎቻችን አሁን እንደገርከን ቁጥር፣ ኤግዛክት ቁጥር ይህን ኦን ግራውንድ ይሄ እናየዋለን ሁለት እንደ ኤምባሲ የምናደርገው ምንድን ነው? እነዚህ ዜጎቻችን በትክክል የህግና ስርዓት በሚፈቅደው መሰረት እንዲታሰሩ፣ ስድስት ወር ከዛ ገንዘብ ነው። ምክንያቱም ይሄ የራሳቸው ህግና አስራር አላቸው እነሱ ነው። አንዳንድ የሚሆኑና በማዘን እዛ አካባቢ ሁኔታውን አይተው ወደ ሀገሪት የሚመለሱበት ሁኔታ ኤምባሲው ላይ ይነጋገራሉ። እኛ ኤምባሲው እንትን አድርገን ሴፋሴ ሰርተን ወደ ሀገራቸው እንዲመለሱ እናደርጋለን። ይሄ ነው ግን ምን ያንዳንዱ እስር ቤት እንግዲህ ታውቃል። እያንዳንዱ ሰው መበደብ አይቻልም። ስለዚህ አንድ ቦታ ላይ እንትን ስንል አንድ ቦታ ላይ ይመጣል። ይሄ ዝም ብሎ ኮምፕረሄንሲቭ የሆነ መፍትሄ ካለ ከውጭ ከሀገር ቤትም ከዚህም ያለውን ተባብረን ከዚህ ከኬንያ መንግስት ጋር ተባብረ የምንሰራው ስራዎች አሉ። ስለዚህ ይህን ያለው ሁኔታው የኢትዮጵያውያንን ሁኔታ ለመከታተል የካዮሌ ሰፈር ፖሊስ ጣቢያ የኪያምቡ የወንጀል ምርመራ ቢሮ እንዲሁም የናይሮቢ የወንጀል ምርመራ ቢሮን ለማነጋገር ያደረግነው ጥረት አልተሳካም። ለአሜሪካ ድምጽ ገልሞ ዳዊት ከናይሮቢ። ቀደም ሲል በዜናችን ውስጥ ልናሰማ የነበረው ዘገባ አሁን ቴክኒክ ብልሽቱ ተወግዶ ለንባብ ተዘጋጅቷል። እነሆ አሚሶም በሚል ምህጻር የሚጠራው የአፍሪቃ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያው የሚገኙ የተልእኮ አዛዥ አስታውቀዋል። የቪኦኤ ሶማሌኛ አገልግሎት ሪፖርተር ሐሩን ማሩፍ ያጠናቀረው ዘገባ አለ። ሶሎሞን አባተ ነው የሚያቀርበው። ለአሚሶም ጦር ያዋጡት ዩጋንዳ፣ ቡሩንዲ፣ ኢትዮጵያ፣ ኬንያና ጅቡቲ ናቸው። የአፍሪካ ህብረትና የተባበሩት መንግስታት ድርጅት የሶማሊያ ግዳጅ አዛዥ ሞዛምቢካዊው ፍራንሲስኮ ማዴራ ዛሬ ሞቃዲሾ ላይ በሰጡት ጋዜጣዊ መግለጫ ሶማሊያ ውስጥ ተሰማርተው የሚገኙ አንድ ሺህ ወታደሮች በመጪው የአውሮፓ ወር መውጣት እንደሚጀምሩ አስታውቀዋል። በዚህም መሠረት የወታደሮች እንቅስቃሴ በተለያዩ የሀገሪቱ ክፍሎች ውስጥ ተጀምሯል። በመጪዎቹ ሳምንታትም ይቀጥላል። ይህ ቅነሳውን ለመጀመር እየተካሄደ ያለ የሽግግር ሂደት ሲሆን የሀገሪቱን የደህንነት ጥበቃ ለሶማሊያ ብሔራዊ የጸጥታ ኃይሎች የማስተላለፍ ሥራም አብሮ ይጀመራል። ለአሚሶም ጦር ያዋጡት አምስቱ ሀገሮች ሰራዊቶቻቸውን ላለፉት ዐሥር ዓመታት ካሰፈሩባት ሶማሊያ እንደሚያስወጡ ከአንድ ዓመት ለዘለቀ ጊዜ ሲያሳውቁ የቆዩ ሲሆን አሁንም የቅነሳው እንቅስቃሴ የሚካሄደው የሶማሊያን ሕዝብ ደህንነት አደጋ ላይ ሊጥል በማይችል ሁኔታ እንደሚሆን የአፍሪካ ሕብረቱ ኃይል አዛዥ አመልክተዋል። የአሚሶምን ቁጥር የመቀነሱ ዜና የተነገረው ዓለም አቀፉ ኃይል አልሻባብን ከታችኛው ሸበሌ ክልል ለመጠራረግና የመገናኛ መስመሮቹን ለመቆጣጠር የሚያስችል ዘመቻ እንደሚጀምር ባወጀ ማግስት ሲሆን የአፍሪካ ሕብረት ኃይል ከዚያ የሚወጣው የሶማሊያ ብሔራዊ ጦር ለመረከብ ዝግጁ መሆኑን ሲያረጋግጥ ብቻ እንደሆነ ማዴራ ተናግረዋል። በሌላ በኩል ግን ኢትዮጵያ ተጨማሪ ወታደሮቿን ሰሞኑን ወደ ሶማሊያ ያስገብታለች ተብሎ የተነገረውን ማዴራ አስተባብለው እንቅስቃሴው መደበኛ የሆነ የጦር ቅይይር ወይም ዝውውር እንደነበረ አመልክተዋል። እነዚህን እንቅስቃሴዎች ታያላችሁ። እንቅስቃሴዎቹ ደግሞ ኢትዮጵያንም ይጨምራሉ። ከኡጋንዳ የሚመጡት ወታደሮች በአየር ይገባሉ። ኢትዮጵያውያኑ ድንበር አቋርጠው ይገባሉ። ምክንያቱም በቀጥታ ነርተው ሊገቡ ይችላሉና ሌላ ዓላማ ያላቸው ሰዎች ኢትዮጵያ ጦሯን ሶማሊያ ውስጥ እያከማቸች ነው እያሉ ያወራሉ። 358 ሰው ከተገደለበትና የ54 ሰው ደብዛ መጥፋቱ ከሚነገርበት ባለፈው ጥቅምት አራት ሞቃዲሾ ላይ ከተጣለው የፈንጂ አደጋ ማግስት አልሻባብ ላይ ይከፈታል ለተባለው ጥቃት ድጋፍ ለማፈላለግ የሶማሊያው ፕሬዚደንት በቅርቡ ወደ ዩጋንዳ፣ ኢትዮጵያና ጅቡቲ ሄደው ነበር። ወደ ተከታዩ ዘገባ እንውሰዳችሁ አድማጮች ይህም ወደ አውሮፓ ከተማ ዘሄግ ይወስደናል በኔዘርላንድ ዘሄግ ከተማ በቀድሞ የደርግ አባል መቶ አለቃ እሸቱ ዓለሙ ላይ የተያዘው የፍርድ ሂደት ለማናለብኝ ባይ ጨካኞች ማስጠንቀቂያ ነው ሲሉ አንድ የዘመኑ በዚያ ዘመን ስቃይ የደረሰባቸው ተናገሩ። የችሎት ውሏቸውንና በእርሳቸውና በጓደኞቻቸው ላይ የደረሰውን ስቃይ ሊተርኩ ከመለስካቸው አማህ ጋር አዲስ አበባ ላይ ቆይታ አድርገዋል። ወደ ዝርዝሩ አቶ ወርቁ ደመና ይባላሉ። የህግ ከተማ ፍርድ ቤት የችሎት ውሏቸውን ያጫወቱኝ ኢትዮጵያዊ በአሁኑ ጊዜ የሚኖሩት በካናዳ ሞንትሪያል ከተማ ሲሆን በተባበሩት መንግሥታት ድርጅት የኢንቫይሮንመንት ፕሮግራም ከፍተኛ ኦፊሰር ወይንም ከፍተኛ መኮንን ናቸው። ወርቁ ደመና የመጀመሪያ ዲግሪያቸውን በሕግ ከአዲስ አበባ ዩኒቨርሲቲ ከላንደን ስኩል ኦፍ ኢኮኖሚክስ አግኝተዋል። የቀድሞውን የደርግ አባል የመቶ አለቃ እሸቱ ዓለሙን ጉዳይ የሚመረምረው በሄግ የሚገኘው ፍርድ ቤት አቶ ወርቁ ደመናን የተበዳይነታቸውን ቃል እንዲሰጡ በጠራቸው መሠረት ባለፈው ሳምንት ወደዚያው አቅንተው ነበር። በጽሑፍ የሰፈረውን ቃላቸውን ስመለከት ይች ቀን ትመጣለች ብዬ አስቤ አላውቅም የሚል አረፍተ ነገር አነበብኩ። ይችን ቀን በጣም ይናፍቁ ነበር ማለት ነው አልኳቸው። በትክክል ይህን ቀን በጣም የምናፍቀው ነበር። እኔ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ሰቆቃ ሁል ጊዜ ከአእምሮዬ አይጠፋም ነበር። ወደ ሰላማዊ ሕይወት ከተመለስኩ ጊዜ ጀምሮ በጣም አእምሮዬ ውስጥ ሁልጊዜ የሚጉላላ ጉዳይ ነበር። እንዴት ነው ይህን ግለሰብ መቶ አለቃ ሸቱ አለሙን ለፍርድ ማቅረብ የሚቻለው? በተለይ ደግሞ ከእስር ቤት ወጥቼ የእስር ቤትና የመሳደድ ውጣውረድን አጠናቀኩ በኋላ ወደ ሰላማዊ ህይወቴ ስመለስ እና ሁለተኛ ደረጃ ትምህርቴን ሳልጨርስ ነገራችን ላይ የታሰርኩት ከዛ ሁለተኛ ደረጃ ትምህርቴን ጨርሽ ወደ ዩኒቨርሲቲ ስገባ ህግ ማጥናት ነው የወሰንኩት ማጥናት ለማጥናት ስወስን ታሳቢ ያደረግኳቸው ነገሮች ነበሩ። አንዱ ይህ በልጅነቴ የደረሰብኝ ግፍ እና በሌሎች ላይ ሲደርስ ያየሁት ግፍና አሰቃቂ ሁኔታ ነበርና ከሙያ ከሙያዊም አንጻር ይህንን ጉዳይ አንድ ልባት ማግኘት አለበት ብዬ ሁልጊዜ የማስብበትና የሚያስጨንቀኝ ጉዳይ ነበር። በአንዳንድ ቦታዎች ላይ ኢንተርኔት ላይ አንዳንድ ውይይቶች የሚደረጉበት አጋጣሚ ሳገኝ ስሙን ሁሉ እየጠቀስኩ ሸቱ አለሙ የሚባል የት ገባ አሁን የደርግ አባሎች በፍርድ ሂደት ውስጥ ገብተዋል ከአዲሱ መንግስት መምጣት በኋላና እሱ ግን በመካከላቸው አይገኝም። በእርግጥ ያው በሌለበት የእሱ ጉዳይም እየታየ ቢሆንም እና እሱን ለማግኘት የማነፍነፍ አይነት ስራ እሰራ ነበር እንዲሁም መረጃዎችን የማሰራጨትና በመጨረሻ ግን እንግዲህ ባልታወቁ ሰዎች ወደፊት በምናቃቸው ሰዎች ጉዳዩ ክትትል ተደርጎበት መቶ አለቃሽቱ ማንነት በሄግ እንደሚኖር በኔዘርላንድስ እንደሚኖር ታውቆ ያው የምርመራና የፍርድ ሂደቱ ጀመረ ማለት ነው። ስለዚህ ልክ ነው የምናፍቀው ቀን ደርሶ ነው ያየሁትና በጣም ረክቼበታለሁ። አቶ ወርቁ የተወለዱትም ትምህርታቸውን የተማሩትም አዲስ አበባ ነው። ይህ ብቻ አይደለም፣ በሰፊው ታሪካቸውን እንዳጫወቱኝ የመጀመሪያውን እስር እና ግርፋት ከደርግ የቀመሱትም አዲስ አበባ ውስጥ ነው። ታዲያ ምን እግር ጎጃም ጥሏቸው ከመቶ አለቃ ሸቱ ጋር አገናኛቸው። ባጭሩ አዲስ አበባ ያጋጠማቸውን እስርና ግርፋት ሽሽት ባሕር ዳር ወደሚገኙ ዘመዶቻቸው ዘንድ ሄደው ተጠጉ። እዚያም ተይዘው ታሰሩ። ግርፋትም አልቀረላቸውም። ይህም አልበቃ ብሎ ከፍተኛ ምርመራ ያስፈልጋቸዋል ተብለው ከሌሎች ዐሥራ ሰባት የእስር ቤት ጓደኞቻቸው ጋር ወደ ደብረ ማርቆስ ተወሰዱ። መቶ አለቃ ሸቱ አለሙን በቅርብ ስለ ድርጊቱ እና በአስፈሪነቱ ዝናና ትርፎ እንደነበረ መረዳት የጀመርኩት ጎላ ባለመልኩ ደብረ ማርቆስ ወህኒ ቤት ከገባ በኋላ ነው። ከዛም በፊት ቢሆን ግን መቶ አለቃ ሸቱ አለሙ የክፍለ ሀገሩ የጎጃም የደርግ ተጠሪ እንደመሆኑ ወይም ቋሚ የደርግ አባል እንደመሆኑ የሁሉም ውሳኔዎች ምንጭ እሱ ነው። ሁሉንም መታሰር፣ መገደል፣ በህይወት የመቆየት እድል ሁሉ የሚወሰነው በእሱ ነው። መገረፌ እሱ ሚያስተዳድረው ክፍለ ሀገር ስር በተፈጠረው ስርዓት ውስጥ ያጋጠመ ነገር ነው እና እሱን ነው ተጠያቂ ማድረገው። እነኛን ገራፊ ፖሊሶች ሶስት ነበሩ። እነሱን አይደለም፣ እሱን ነው ተጠያቂ ማደርገው። በዛ ድርጊትምና እነኝህን የመሳሰሉ በደሎች ደርሰውብኛል። እስር ቤት ውስጥ በነበሩንበት ጊዜ በእኔ ብቻ አይደለም፣ በሁላችንም በፖለቲካ እስረኞች ላይ የደረሰ መጉላላት ነበር። ከአመጋገባችን ጀምሮ፣ ከኝታችን፣ ከንጽህና ጉድለት በአጠቃላይ አስከፊ የእስር ዘመን ከመኖር አኳያ ለደረሰብን ነገር በሙሉ ተጠያቂ እሸቱ አለሙ ነው። ከዚህ ባለፈ ግን እኛ እውነት ዕድለኞች ተርፈን ዛሬ ይህንን ነገር እንናገራለን። ግን ከጎናችን እየተወሰዱ እኔ እንኳን ባየኋት ሁለት የተለያዩ ምሽቶች እየተገደሉ አሉ። እና ትልቁ ወንጀል እሱ ነው። እስከ መጨረሻው በህይወቴም የአእምሮ ውስጥ እየተመላለሰ ሰላሜን ይነሳ የነበረው ያ ግድያ እንደዚህ ያሉ እና ከዚህ የሚከፉ ድርጊቶች ተፈጽመዋል ሲሉ በጎጃም ብቻ ሳይሆን በመላ ኢትዮጵያ እንደሆነ ለፍርድ ቤት በሰጡት ቃል ጠቁመዋል። ይህን ሲያደርግ ደርግ ሰዓት አቅዶ አንድ ወይም ሌላ ፖለቲካዊ ወይም ማህበራዊ ቡድን ለማጥፋት የሰራ ነበር ማለት ሆነው በትክክል ይሄ ደግሞ በድብቅም የታቀደና የተፈጸመ አይደለም። በዛን ዘመን ሁላችንም እኔም የአስራ ስድስት ዓመት ልጅ ልሁን ወጣትነት ይኖረኝ እንጂ በሬዲዮ የሚተላለፉ ነገሮችን፣ በየአካባቢ የሚነገሩ ነገሮችን፣ በየጎረቤቶቻችን የሚደርሰውን ድርጊት በሙሉ ተከታትለናል። እኔ አዲስ አበባ ውስጥ በምኖርበት አካባቢ ወጣቶች ከየቤታቸው እየታፈሱ ከየቤታቸው እየተጎተቱ በየእስር ቤቱ ሲታጎሩ ከመኖሪያ ቤታቸው ሲሰደዱ እና መጨረሻም ላይ የደረሱበት ሳይታወቅ ሲቀሩ አይቻለሁ። የሞቱም እንደነበሩ አውቃለሁ። ይህ በአንድ ቀበሌ ውስጥ ብቻ የተፈጸመ ድርጊት እንዳልሆነም በዛን ጊዜ በጣም በስፋት ይታወቅ በኢትዮጵያ ማህበረሰብ ውስጥ ይታወቅ የነበረ ጉዳይ ነው እና ደርግ እንደ ስርዓት እንደ መንግስት አናርኪስቶች፣ ጸረ አብዮተኞች የአብዮቱ ጠላቶች የሚላቸውን ለማጥፋት አቅዶ ፕላን አውጥቶ የተንቀሳቀሰ ለመሆኑ የራሱ ፖሊሲ መግለጫዎች እና የራሱ የዜና አውታሮች ይዘግቡት የነበረ ነገር ነው እና በድርጊት መጨረሻ ላይ ተፈጽሞ እየተመለከትነው ነገር ይሄ ነው እና በትክክል በጎጃም ብቻ የተፈጸመው ሳይሆን በመላዩ ኢትዮጵያ ከዳር እስከ ዳር የተፈጸመው ድርጊት አንድን የኔን ፖለቲካ አይደግፉም የሚባሉ የህብረት የቤተሰብ ክፍሎችን ወይም አንድን የፖለቲካ አስተሳሰብ ይወክላል የተባለ ወገን በሺዎች የሚቆጠር ምናልባትም በሚሊዮኖች የሚቆጠር የህብረተሰብ ክፍልን ለማጥፋት እቅድ ወጥቶ ቀይ ሽብር የሚል ስያሜ ተሰጦት የተፈጸመ ድርጊት ስለሆነ በዛ መልኩ ነው መታየት ያለበት። ጄኖሳይድ የምንለው የእንግሊዝኛ ቃል ዘር ማጥፋት ነው። ደብረ ማርቆስ ደግሞ ካዩቸው ድርጊቶች በህይወቱ የማይረሳውትን ወይም የማይረሷቸውን ነገሮች ይነግሩኛል። አው ወይን ቤት ከገባሁ በኋላ እንግዲህ የተመለከትኩት በመጀመሪያ ከኔም በጣም ወጣት የሆኑ ልጆችን ማግኘት የነበረ። እስከ አስራ ሁለት አስራ ሶስት አመት የምትገምታቸው ልጆች በእስር ቤት ውስጥ ነበሩ። ቀደም ሲል ነው እንደውም ከኔ ቀድመው ገብተው እዛ ያገኘኋቸው። ትልቁ ሰቆቃ በእስር ቤት ውስጥ የተመለከት ነው። ትልቁ ሰቆቃ በሐምሌ ወር ላይና በነሐሴ ወር መጀመሪያ ላይ የተመለከት ናቸው። ግድያዎች ናቸው። የተፈጸሙት ግድያዎች ሐምሌ 29 ቀን 97 ዓ.ም ምሽት ላይ ቀደም ብለን ወደ የመታሰሪያ ክፍሎቻችን እንድንገባ ወታደሮች እያዋከቡ ጠየቁን፣ ገፋፉን፣ ገባን። መኝታ ክፍሎቻችን ወዲያውኑ ተቆለፉ። ሁሉም በኋላ ትንሽ አይን ያዝ ማድረግ ሲጀምር ጩኸትን ሰማ ጀመርም እንደ መዝሙር አይነትም እንደ ለቅሶም አይነት ነው እና በጣም የሚረብሽ ነገር ነበረ። ምን እየተካሄደ እንደሆነ አታቅም። እንዲሁ እንደተጨነቀ ብዙዎቻችን እንደውም ሳንተኛ አደርን። ሁላችንም የገመት ነው ነበረ ልጆች ለግድያ እየተወሰዱ ነው የሚል ያ ያሰብ ነው ነገር ነው። በጠዋት የሰማ ነው። እዛ እስር ቤት ውስጥ አራት የጨለማ ክፍሎች ነበሩ። የጨለማ ክፍሎች እንላቸዋለን እንጂ ሀያ አራት ሰዓት ብርሃን ያላቸው፣ የኤሌክትሪክ ብርሃን ያላቸው ክፍሎች ናቸው። የጨለማ ቤት የሚባሉት ለምንድን ነው? እስረኞች ከነኚህ ክፍሎች መውጣት አይችሉም። መውጣት የሚችሉት ለመጸዳዳት ብቻ በቀን ሁለት ጊዜ ነው፣ ጠዋት አንድ ጊዜና ማታ አንድ ጊዜ እና ከነኛ የጨለማ ክፍሎች አስራ ስድስት ልጆች ተወስደው ከከተማው ወጣ ባለቦታ ላይ መገደ ገደላቸውን ሰማን እና አስከሬናቸውም መጥቶ እዛው ግቢ ውስጥ እዛው ወህኒ ቤት ግቢ ውስጥ እንደተቀበረ ሰማን። ከእኛም ታሰሪያ ክፍሎች ዝቅ ብሎ መጸዳጃ ቤታችንን ካለበት አካባቢ ጀርባ ሰፊ ሜዳ ነው ያለው። በዛ ሜዳ መካከል ነው እንግዲህ አንድ ጉድጓድ ተቆፍሮ የተቀበሩት። እውነትም አዲስ የተመለሰ አፈር ከሩቅ ተመለከትን እና ምናልባትም የአስራ ስድስቱ ጓደኞቻችን የአስራ ስድስቱ ልጆች መቃብር ሊሆን ይችላል ብለን አይገመት ነው የምታውቋቸው ናቸው የምናውቃቸው የሉም የሉም ከዛ በኋላ የሉም እና ለማየው ተመስገን እነ እስጢፋኖስ ገብረ መስቀል አስራ ስድስት እንደውም ያው እንደ ገመት ነው አስራ ስድስቱም በኢህአፓ መዋቅር ውስጥ ከፍተኛ ደረጃ ላይ ነበሩ የሚባሉ ናቸው እና ግድያው እኔ በነበርኩት ጊዜ በእነሱ የተጀመረው የተጀመረ የአቶ ወርቁ ደመና የደብረ ማርቆስ ወይን ቤት አሰቃቂ ትዝታቸው በዚህ አያበቃም በሚቀጥለው የሚነግሩንን አብረን እንጠብቃቸው። መለስካቸው አምሃ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። መለስካቸውን ለዘገባው እናመሰግናለን። አድማጮች የምትከታተሉት በ19ና 22 ሜትር ባንዶች ከዋሽንግተን ዲሲ የአሜሪካ ድምፅ ራዲዮ ጣቢያ አማርኛው ቋንቋ አገልግሎት የሚተላለፈውን ስርጭት ነው። ስርጭታችን እስከ ምሽቱ አራት ሰዓት ይቀጥላል። አሁን ወደ ሁለተኛው አጋማሽ ቅንብሮች ከማለፋችን በፊት በስልክ መስመራችን 202 2059942 የውስጥ መስመር 14 ከተቀበልናቸው አስተያየቶቻችሁ ለሰዓቱ ጥቂቱን እንስማ። ይህ የአሜሪካ ፕሮግራም እንደምናቸው ዜና ናቸው። ምንጊዜ ቢሆን የእናንተ ፕሮግራም ይከታተላሉ። ስለ ኢትዮጵያ ጉዳይ ሲነሳ ያለውን የልለውን የቆጥን የባጡን ሁላችሁም ትራራረባላችሁ ዜና ታቀርባላችሁ ማለት ነው። ስለ ኤርትራ ጉዳይ ሲነሳ ግን ዝምታ ትመርጣላችሁ። እናንተ ሚዲያዎች ናቸው። ሌላው ሀገር ለማፍረስ መሮጥ፣ ሌላው ደግሞ ያለውን ሁኔታ የውስጥን ችግር በግልጽ ስናገር ሰንተንም አናውቅም። እባካችሁ ይህን ጥያቄ በደንብ አድርጋችሁ አብራርታችሁ እንድትመልስልኝ ይጠይቃቸዋለሁ። ቻው። አበበ እባላለሁኝ እንደምን አላችሁ? ቢዎች ዜናውን ሳ ድምጥ ሄግ ይመስለኛል አቶ እሸቱ አለሙ የተባለ ግለሰብ ህግ መቅረቡን ሰማውኝ በእርግጥም እሸቱ ራሱን ደብቆ ለረጅም አመታት ሳይታወቅ የቆየ ሰው መሆኑን እና ከዛም በኋላ ከፍተኛ ክትትል ተካሂዶበት የተያዘ መሆኑ ቀደም ብለን የሰምተነዋል የሰው ሰው ደም እንዲሁ ዝም ብሎ የማይቀር መሆኑን ነው የምንገነዘበው አቶ እሸቱ አለሙ ሳይሆን ምክትል የመቶ አለቃ እሸቱ አለሙ ነበረ በዛን ወቅት በግድያውን በሚፈጽምበት ወቅት ግን መጀመሪያ ወደ ደርግ ሲመጣ ወታደር ነበረ። ከሁለተኛ ክፍለ ጦር የመጣ ነው። እንዲሁ የሰው ደም ተሸክሞ የኖረ ሰው ነው። ይሄ አገር የሚያውቀው ነው። ደብረ ማርቆስ ከተማ ላይ ያን ሁሉ የተማሩ ሀይሎችን እዛ አካባቢ የነበሩትን ያላንዳች ብርት እንዲሁ ወስዶ በሌሊት መጥቶ በሽቦ እያሳነቀ ያስፈጀ ግለሰብ ነው። እና አላደረግኩም ብሎ ተናግሯል ሲባል በጣም ነገረመኝ። ብቻ ያው ግለሰቡ በመያዙ እና ለሕግ በመቅረቡ ከፍተኛ ደስታ ይሰማኛል። አመሰግናለሁ። እናስ ሊንግዌዎች እንደምን አላችሁ? ሰላም ናችሁ? ሰሞኑን የአማራ ክልልና የኦሮሚያ ክልል ያደረጉት የሰላም ና የአንድነት የፍቅር ጊዜ በእውነት በጣም ደስ ይላል። በዚህ አጋጣሚ ሳልጠቅስ የማላልፈው ዶክተር አብይ አህመድና የኦሮሚያ ክልል ፕሬዚዳንት አቶ ለማ መገርሳ እንዲሁም የአማራ ክልል ፕሬዚዳንት አቶ ገዱ አንዳርጋቸው በእውነት ሀያ ስድስት አመት ሙሉ በጣም ልባችንን እንዳረበበ በዚህ በአጭር ጊዜ ውስጥ አንጀታችንን ቅቤ የሚያጠጣ ደስ የሚል ነገር በመስማታችን በጣም ደስ ብሎናል። ከዚህ በኋላ ኢትዮጵያ ለቂምና ለጥላቻ ለበቀል ሳይሆን ሁላችንም እጅ ለእጅ ተያይዘን ሌሎችን ሁሉ አካተን እንዲህ የፍቅር ጊዜ ኖሮ መጪውን ጊዜ እጅ ለእጅ ተያይዘን የምንሻገርበት ዘመን ሊሆን ይገባል እና የከፍታ ዘመን የሚለውን በሕል ተያየንበት ጊዜ ነው። በእውነት ደስ ብሎኛል። ያየሁት ነገር እምባዬን እንኳን መቆጣጠር እስከሚያቅተኝ ነው የሆነው። በጣም እግዚአብሔር ይባርካቸው። ታንክዩ አድማጮች ይህ ፕሮግራም የሚተላለፍላችሁ ዋሽንግተን ዲሲ ከሚገኘው የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ወደሚቀጥለው ዝግጅት እንለፍ። ሐኪሞን ይጠይቁ፣ ሐኪሙን ይጠይቁ። ፕሮግራሙን ሳስተዋውቅ የምታየኝ ስላንተ በህክምና ቋንቋ በእንግሊዝኛ አንቲሶሻል ፐርሶናሊቲ ዲስኦርደር በመባል በሚታወቅ የአይምሮ ህመም ዙሪያ ሳምንት የጀመርከው ቅንብር ነው። ዛሬ የሚቀጥለው አሉላ የህመሙን ምንነት፣ አይነተኛ መለያዎች፣ መንስኤ፣ መከላከያና የህክምና አማራጮችን ጨምሮ በተከታታይ የሚቀርብ ሙያዊ ትንታኔ ነው። ይህንን የሚተነትኑልን ወይም ሚነግሩን ፕሮፌሰር ዮናስ እንዳለ ገዳ ናቸው። ዩናይትድ ስቴትስ ውስጥ በታዋቂው የህክምና ምርምር ተቋም ሚዮ ክሊኒክ የነርቭ እና የአእምሮ ሐኪም ናቸው። ያንተ እንግዳ የፕሮግራም አዘጋጅ አንተነህ ቀጥል። አመሰግናለሁ። አዲሱ ዶክተር ዮናስ በምክንያትነት የሚፈረጁትን ዘራረግ የመወረስ እድል መኖሩን ገልጠዋል ይሄ የማንነት ጉዳይ በእንዲህ ያለው ህመም ሁኔታ በሚፈረጅበት ጊዜ ብቻም ሳይሆን ማንነት በራሱ የብዙ ነገሮች ቅንብር ወይም ውህድ ቅመም እንደመሆኑ አስተሳሰብን፣ አመለካከትን፣ ስሜትን፣ ጠባይን የሚጨምር እንደመሆኑ አካባቢ ለዚህ ሊያዋጣ የሚችለው ነገር አለው። አንድ ሰው የሚያድግበት አካባቢ በቤት ውስጥ በተረበሸ ሁኔታ ውስጥ የሚያድግ ልጅ ወይ የሌሎች ተጽዕኖ እዚህ ላይ የሚኖራቸው ሚና ይኖር ይሆን? አዎ፣ ባዮሳይኮሶሻል ሞዴል ይመስላል። ማለትም በተፈጥሮ በዘር የሚተላለፈው አለ፣ እንደገና ስነ ልቡናዊ አለ፣ እንደገና ሶሻል አለ እና አንዳንድ ጊዜ አንቲ ሶሻል ፐርሶናሊቲ ያላቸው ሰዎች ቤተሰብ ውስጥም ወይም ጎረቤትም ያንን ግለሰብ ከልጅነቱ ጀምሮ እያዋከበ እያዋረደ እየዘለፈ ክብሩን እየናቀ እያጥላላ በተለያየ ምክንያት ለብዙ ዓመት እንደዛ ሁኔታ ሲያድግ በዛ ላይ የማመጥነት ሊያሳይ ይችላል። ይህ አይነት ህብረተሰብ ላይ ከፍተኛ ቁርሾና ቂም ገና በትንሽነትም ሊታይ ይችላል። ነገር ግን በልጅነት ሰው ብዙ መመዘን ስለማይችል ቁርሾ በልጅነት ይጀምርና እየተብላላ ሊይዝ ይችላል። ከዛ በኋላ ግለሰቡ ንብረት ማጥፋት፣ ሌላውን ሰው በሀሰት መወንጀል፣ ያለምንም ቅሬታ እንዲህ እንዲህ ማድረግ የመንፈስ እርካታ ሊሰጠው ይችላል። ነገር ግን መጠንቀቅ ያለበት አልፎ አልፎ አንዳንድ ሰው ምንድን ይል ይችላል። ዋናው ነጥብ በጠቅላላው ምልክቶቹ በሙሉ ማየት ያስፈልጋል። ዘጠነኛ ሰዎች ነድል ሲያገኙ ሌሎችን የጎዱበት ሁኔታ ልናይ እንችላለን። የግድ የዚህ መም ወይም የዚህ ማንነት ነጸብራቅ ሆኖ መወሰድ የለበትም። ሙሉ ሳይታይ ነው የሚሉን። ልክ ነው ትክክል። ለምሳሌ አሁን ብዙ ጥናቶች አሉ። ፕሮፌሰር አይፈርት ባሉ ጫፕማን ዩኒቨርሲቲ ያሉ ስነ ልቦና አዋቂ እንዳጠኑት ሰው ከመጠን በላይ ሲናደድ ነገሮችን ትንሽ አዛብቶ የማየት አዝመመ ሊኖሩ ይችላል እና ከመጠን በላይ ሰው ሲናደድ ትንሽም አጋኖ ሌላውን ሊሆን እጅል ይችላል የሚል ስነ ልቦና ምርምር አላቸው እና ይሄ ሊኖር ይችላል። ነገር ግን ይሄ አንቲ ሶሻል የሚባሉት ለምሳሌ እንደው አስር መመዘኛ ካለ አስሩንም እንደው ጨርግደው ነው ያሟሉት። እንደዛ እንደዚ አይነቶቹን በጣም አደገኞች ናቸው በእውነት ለህብረተሰብ። አንዳንዶቹ ብዙ ሲወር ያለ ህብረተሰቡን ለመበቀል ምንም ምንም ወንጀል ያልሰራ ንጹሃንን ንጹሐንን እንዲሁ ባገኙበት ማሰቃየት እንደዚያን ነገር የማድረግ አዝማኝ ያላቸው እነዚያን ሲሶሻሎች የሚባሉት ዶክተር ዮናስ ይሄ እድል ሲያገኙ ይሄን በጤንነት ሊፈረጅ የማይችል ስነ ምግባር የሚያሳዩ እድል ባገኙ ቁጥር ያለምንም ጸጸትና ሀፍረት ሌሎችን ከመጉዳት የማይመለስ ጠባይ ማንነት ያላቸው ሰዎች እድል ሲያገኙ፣ ስልጣን ላይ ሲመጡ በታሪክም የምናውቃቸውን ትልልቆቹን ከግምት ማስገባት ይቻላል። እድሉ የሰጣቸውን ያህል የጥፋቱ መጠን ሊሰፋ የሚችልበት በግለሰቦች መሆን ይቀርና በሕዝብም ላይ በደል ማድረስ የሚችሉበት እድል የሚያገኙበት ቦታ ድረስ የሚደርሱበት በዛ ደረጃስ ሊዘልቅ ይችላል። የማጥፋትም የማልማትም እድሉ ሲኖራቸው፣ ጉልበት ሲኖራቸው ሰዎች የሚከተሉት መንገድ ላይ ያን ተጽዕኖ ይዘው መሄድ ይችላሉ። አዎ፣ እንግዲህ ይሄ እንደ ማንኛውም አንዳንድ የታሪክ መጽሐፍ ሳነብ ሂትለር ለምሳሌ የጀርመኑ መሪ አንቲ ሶሻል ፐርሰናሊቲ ነበረው ይላለሁ። ምክንያቱም ሕጻናት፣ ሽማግሌ ያለምንም ጸጸት መግደል ገና ወደ ስልጣን ሊወጣ ሲል ራሱ ጓደኞቹ ነ መጀመሪያ የተወሰኑ ሰዎች አብረውት ነበሩ። አብረውት እሱን ተባብረው ተሸክመው ስልጣን ላይ ያወጡትን ያለምንም እርህራሄ በጭካኔ በተኙበት እንደዚህ እንዲገደሉ ያደረጋቸዋሉ። ብዙ ሰው ሲገድል ያለምንም ቅሬታ ነው የሚሉት መነጋገር ኮልድ ብላድስ በጭካኔ በጭካኔ ስሜት ነገሮችን የማድረግ እና ደግሞ የውሸቱ ፕሮፓጋንዳ እጅግ ከመጠን ያለፈ እና አሁን እሱ በእርግጥ አንዳንድ ያደረጋቸውን ነገሮች እና ከክራይቴሪያውን ስታይ ይመስላል። ለነገሩ ጸጸት ከሌለ እና ጭካኔ ካለ ለስልጣን ሽሚያው ጠቅሞታል። ምናልባት ቶሎ ቶሎ ጠላቶቹን አላግባብ ለመግደል ሌላውን ጤነኛ ሰው ወይ በህጋዊ መንገድ ወይም መስመሩን ተከትሎ እንግዲህ ግድያን ሳይኖር በስነስርዓት ሀሳብ አንሸራሽሮ ምናልባት ለመጣል የሚያስብ ይሆናል። እሱ ግን በዴሞክራሲውን ተጠቅሞ ስልጣን የያዘ፣ ከዛ በኋላ የምርጫውን ስርዓት ድራሹን አጠፋው። ማንኛውም በተለይ አይሁዶችን ህጻናት፣ ሽማግሌ ሳይል እሱ ሀሳብ ሁሉንም ለመጨረስ ነበረ እና ያ ያን ሰዎች ያዩት ምናልባት ሂትለር አንቲ ሶሻል ፐርሶናሊቲ ዲስኦርደር ነበረው የሚለው አሉ። እንግዲህ ችግሩ እንደዚህ አይነት ሰዎች እኮ ለሕክምና አይመጡም። አንድ አደጋ ካል መጣ ለምሳሌ ሂትለር ስልጣን ከመያዝ በፊት ሰው ቢገል ይታሰራል። ከዛ ሲታሰር ምናልባት በህመም ነው ብሎ ሊመረመር ይችል ነበር ግን አንዴ ስልጣን ከያዘ በኋላ እንግዲህ ምንሊክ እንዳሉት እንደምንም ብለን ንጉሱን ነው እንደምንም ብሎ ንጉስ ሆነ። ከዛ በኋላ ያደረጋቸው ነገሮች የስልጣኔ እምብርት በሆነችው አውሮፓ መሀል ያሳየው ጭካኔ ተወዳዳሪ የለም። ሌሎችን የማስተባበር ችሎታቸውም አስገራሚ ነው። ምናልባትም ሂትለርን መሰል ሰዎች አንታይ ሶሻል ፐርሶናሊቲ ዲስኦርደር ያለባቸው ከሆኑ በዚህ የማንነት ሁኔታ ውስጥ ካሉ እንዴት ነው ሌሎች ላይ ተጽዕኖ የሚያሳድሩት ስ የኃይላቸው ምንጭ ነው፣ ወይስ እንደው ሌሎችንም በተለየ መንገድ የእነሱን ስሜት እንዲገዙ የማድረግ አቅምስ አላቸው ይሆን? ከዚህ ጠባይ ጋር አብረው የሚመጣ አዳዲስ ጽሁፎች ላይ እንግዲህ፣ ማወቅ ያለብህ ይሄ ችግር ያላቸው ሰዎች ብዙዎቹ ወንጀል ሰርተው ይህን በየእስር ቤቱ ናቸው ወይም ተሰቅለዋል። እንደዚህ ነው። አንዳንዶቹ ፋክሶላቸው ወደ ላይ የሚወጡት ግን ወደ ስልጣን እነሱ ካሪዝማቲክም ናቸው ይባላል። በጣም ሌላው የመማረክ አነጋገር ራሱ እንዲሁ የሰውን ሀሳብ ከመጠን በላይ መመሰጥ እና እንደዛ ደግሞ ሲያደርጉ ዋሽደውም ቀባጅረውም ገለውም አጭበርብረውም ሊሆን ይችላል። ያው በዚህ በተፈጥሯቸው እና ሂትለር እንደዛ ነበር ይላሉ። በጣም ካሪዝማቲክ እና በእርግጥም ነገሮችን የማቀነባበር ችሎታም ነበረው። ያ ሁሉ ተደማምሮ ነው እንትን ያለው ዋናው እንግዲህ ያው ለሌላው ሰው አብረው ትላሉት ለስራ ባልደረቦቹም ራሱ ደንታ ቢስ እና ጨካኝ ነበር ይባላል። እና ሪስክም ይወስዳሉ፣ በጣም ሌላው ሰው የማያስበውን ነገር አንድ ቦታ ላይ እንደዚህ ሪስክ ለመውሰድ ወደኋላ ይደፍራሉ ይደፍራሉ። እና ስለዚህ ብዙዎቹ በየእስር ቤቱ ሊገቡ ይችላሉ። አልፎ አልፎ ተሳክቶላቸው ወደ ላይ የወጡት ደግሞ ይሄ ሪስክ የመውሰዱ አንዳንዴ ለጊዜውም ቢሆን ይጠቅማቸዋል። ድል ይቀናጁ ይችላሉ። ግድ ሂትለር አሁን እንዳየኸው መጀመሪያ ላይ ሌላ ሁሉም የማያስበውን ነገር ነው ያደረገው። ጤነኛ ሰው በማያስበው መንገድ ጎረቤቶቹ ምኑን እያንከራተ ነው ወደዛ ሄደው እና ይሄ ሌሎች አልጠበቁም። እንደዚህ አይነት ነገር ከሰው ልጅ ላይ በዛ ደረጃ ይኖራል ብለው አልጠበቁም። እንደ ቻምበርሊን አይነት የእንግሊዝ መሪዎች እንግዲህ በዛ ነው የሚተቹት። እና ይሄ እንዳልኩ እነዚህ አይነት ሰዎች በየእስር ቤቱ ነው የሚኖሩት ብዙ ጊዜ ወንጀል ሰርተው አልፎ አልፎ ግን ሳቶላቸው ወደ ላይ ሲወጡ ብዙ ጉዳት ሊያደርሱ ይችላሉ። አድማጮች ከፕሮፌሰር ዮናስ እንዳለ ገዳ ጋር የጀምርነው ውይይት አልተቋጨም። የመጨረሻውን ክፍል በተለይ መከላከል በሚያስችሉ እና በሕክምናው አማራጮች ዙሪያ በሚቀጥለው ፕሮግራማችን እናቀርባለን። አሁን ንግድና ምጣኔ ሀብት የሳምንቱን አንኳር የንግድ ዜና ከወቅታዊ የገበያ መረጃዎች ጋር በማጣመር ሄኖክ ሰማግሴር የሚከተለውን የንግድና ምጣኔ ሀብት ዝግጅቱን ያቀርባል። ሰላም ጤና ይስትልን፣ እንደምንሰነበታችሁ። የዓለም ምጣኔ ሀብት እድገት እያንሰራራ መሆኑን የጠቆመው የዓለም የገንዘብ ድርጅት አይኤምኤፍ ዘንድሮ አፍሪካ በ2.6 ከመቶ አድጋ ለቀጣዩ ዓመት ደግሞ የ3.5 መቶኛ እድገት እንደምታስመዘግብ ያወጣውን ዘገባ፣ በኢትዮጵያ ደግሞ አዲስ የእህል ምርት ወደ ገበያ መግባት በመጀመሩና የምርት ወቅት በመቃረቡ የጤፍና የስንዴ ዋጋ እስከ 200 ብር በኩንታል ሲቀንስ፣ ገብስ ብቻ ጭማሪ ታይቶበታል። የዩናይትድ ስቴትስ ፕሬዚዳንት ዶናልድ ትራምፕ የፌዴራል ገንዘብ ግምጃ ቤት ኃላፊ እንዲሆኑ ጀሮም ፓወልን ለእጩነት አቅርበዋል። በሴኔቱ ከጸደቀ ጃኔት ሄሌንን ይተካሉ። የዛሬ የንግድና ምጣኔ ሀብት አትኩሮት እነዚህ ይሆናሉ። አብራችሁን ቆዩ። ላለፉት ሦስት ዓመታት በአማካይ ከሁለት መቶኛ ባነሰ ሲያድግ የቆየው የአፍሪካ ምጣኔ ሀብት በቀጣዩ የበጀት ዓመት እመርታ ያሳያል ሲል የዓለም የገንዘብ ድርጅት አይኤምኤፍ በዓመታዊ ጥናቱ አሳውቋል። አጠቃላይ አህጉራዊ ዕድገቱ 3 ነጥብ 5 ከመቶ እንደሚሆን አይኤምኤፍ አስታውቋል። ከአፍሪካ ሀገሮች ሲሶ የሚሆኑት በፈጣም በሚባል በአማካይ ከአምስት መቶኛ የበለጠ እድገት እንደሚያስመዘግቡ የዓለሙ ድርጅት ተንብዋል። የአይኤምኤፍ የአፍሪካ ስራ አስኪያጅ አበበ አይምሮ ስላሴ እድገቱ በጎ ቢሆንም በተለይ የዜጎችን የነፍስ ወከፍ ገቢ የጨመር አልሆነም ብለዋል። ከፊል ሰሃራማ በሆኑ 12 የአፍሪካ ሀገሮች የሚኖሩ ዜጎች ምንም አይነት የነፍስ ወከፍ ገቢ ጭማሪ የሚያገኙ አይሆኑም። ይሄ ደግሞ አርባ ከመቶ የሚሆነውን አጠቃላይ የአህጉሪቷን ህዝብ የሚመለከት ነው። የምጣኔው ሀብት እድገት ወደ ነበረበት ከአምስት እስከ ስድስት ከመቶ እድገት እንዲመለስ ብዙ ስራ ይጠይቃል። እድገት የሚያሳልጡ ፖሊሲዎችን ማውጣት ብቻ ሳይሆን በብቃት መተግበር ድህነትን ለመቀነስ የተያዙ ጥረቶችን ወደፊት ለማሳካት ወሳኝ መንገድም ይሆናል። የአፍሪካ ሀገሮች ምጣኔ ላለፉት ሶስት ዓመታት እድገቱ አሽቆልቁሎ የቆየው የዓለም የሸቀጥ ገበያ ውድቀት ጋር ተያይዞ እንደሆነ በዘገባው ሲያስረዳ ቆይቷል፣ የዓለሙ ድርጅት አይኤምኤፍ። ሆኖም ይላሉ የዓለም አቀፍ ልማት ጥናት ተቋሟ ጁዲት ታይሰን፣ እንደ ነዳጅና የመሳሰሉት የዓለም የሸቀጥ ገበያ መሻሻልን በገበያ ጥናታቸው ባለማካተታቸው ማለት አይኤምኤፍ፣ በአፍሪካ የሚታየው እድገት ከታሰበው ከፍ ያለ ሊሆን ይችላል ሲሉ ያስረዳሉ። they haven't really looked at the impact of the recent increases in commodity prices. በቅርቡ የዓለም የሸቀጥ ገበያ የዋጋ ጭማሪ ታይቶበታል። በተለይ ደግሞ የነዳጅ ዘይት ዋጋ በበርሚል ከ60 ዶላር በላይ መጨመሩና መሸጡ በጎ የምጣኔ ሀብት እድገትን ምልከታን ይዟል ነው የሚሉት ጁዲት ታይሰን። አይኤምኤፍ ይህንም በሪፖርቱ አላካተተም ካሉ በኋላ መረጃቸው የነዳጅ ዘይት በዶላር 50 ሲሸጥ በነበረበት ወቅት የተሰበሰበ እንደሆነ አስረድተዋል። ተጠቅሰዋል። ኢትዮጵያ በ8.5 ከመቶ በመጪው ዓመት እንደምታድግ አይኤምኤፍ በትንባያው አስቀምጧል። ባሳለፍነው ሳምንት የኢትዮጵያ ብሔራዊ ባንክ ገዢ አቶ ተክለወልድ አጥናፉ ወደ ፓርላማ ተጉዘው ነበር። በበጀትና የገንዘብ ጉዳዮች ቋሚ ኮሚቴ ፊት ቀርበው እንዳስረዱት ሀገሪቱ የውጭ ምንዛሬ ገቢና ክምችቷን ለማሻሻል የወርቅ ምርትን መጨመር እንዳለባት አስረድተዋል። በየጊዜው የውጭ ምንዛሬ ክምችቱ እየተሟጠጠበት የተቸገረውን የሀገሪቱን ማዕከላዊ ባንክ የሚመሩት አቶ ተክለወልድ አጥናፉ አይነተኛ የውጭ ምንዛሬ የሚያስገኘው ወርቅን ካዝናን ማስ ማስተካከያ መንገድ አድርገው የተመለከቱት ሆኗል። ባለፈው ዓመት ወርቅ ከ200 ሚሊዮን ዶላርስ በላይ ለኢትዮጵያ ያስገኘ ሲሆን የወርቅ ምርትን በመጨመር በተለይ እያንሰራራ ወደሚገኘው የዓለም የሸቀጥ ገበያ አዲስ አበባ ያላትን የገበያ ድርሻ የመጨመር ፍላጎት እንዳለ ያሳየ ሆኗል። ከብሔራዊ ባንክ ባገኘነው መረጃ መሠረት አንድ አውንስ ወርቅ በ1276 ዶላር ከ66 ሳንቲም ይሸጣል። የዓለም የምጣኔ ሀብት ዋናው መዘውር መሪ የሆነው የዩናይትድ ስቴትስ ምጣኔ ሀብት ሲሆን እሱን ከሚመሩት ፖሊሲ ከሚቀይሱት ተቋማት መካከል የዶላሩን ቋት የሚቆጣጠረው የፌዴራሉ ግምጃ ቤት ይገኝበታል። ግምጃ ቤቱን እንዲመሩ የዩናይትድ ስቴትሱ ፕሬዚዳንት ዶናልድ ትራምፕ በቀድሞ ፕሬዚዳንት ባራክ ኦባማ ተሹመው ሲያገለግሉ የቆዩትን ጄኔት ዬሌንን በጆሮም ፓውል እንዲተኩ ለሹመት አቅርበዋል። ሹመታቸው በሴኔቱ ከጸደቀ የ64 ዓመቱ ፓወል በዓለም ትልቅ ተሰሚነት ያላቸው የባንክ ሠራተኛ ይሆናሉ። ጀነት ሄለን የሥራ ዘመናቸው የፊታችን የካቲት ወር የሚጠናቀቅ ይሆናል። የሳምንቱ የዓለም አቀፍና የአህጉራዊ እንደዚሁም ሀገራዊ የምጣኔ ሀብት ዜናዎች እነዚህ ሲሆኑ፣ አሁን ደግሞ ወደ እናንተ ኪስ፣ ወደ እናንተ ጓዳ የጓዳ ምጣኔ እናልፋለን። ከኢትዮጵያ የእህል ነጋዴዎች ማኅበር ባገኘነው መረጃ መሠረት አዲስ እህል የመግቢያው ጊዜ ስለሆነ እንደዚሁም ወደፊት የሚገባ እህል እየተጠበቀ ስለሆነ በዋጋ ላይ መጠነኛ የሆነ ቅናሽ ታይቷል። አንድ ኩንታል ማኛ ጤፍ በ2600 ብር ባለፈው ሳምንት ሲሸጥ የነበረው በ200 ብር ቀንሶ 2400 ብር፣ ነጭ ጤፍ በተለያየ ደረጃ ከ1900 እስከ 2300 ብር ይሄም አይነተኛ የሆነ የ200 ብር በኩንታል ቅናሽ የታየበት ነው። ሰርገኛ ጤፍ ከ1600 ብር በኩንታል እስከ 1700 ብር በኩንታል ተሸጧል። የአተር ሽሮ ደግሞ በአዲስ አበባ ከ1600 እስከ 1700 ብር በኩንታል የተሸጠ ሲሆን ካለፈው ሳምንት ብዙም የታየ ለውጥ የለውም። ድፍን ምስር ከ2600 የተለያየ ደረጃ አለው የታጠበው እንደዚሁም ያልታጠበው እስከ 3400 ብር ድረስ በየደረጃው የተሸጠ ነው። በቆሎ የደረቀው ከ900 ብር ጀምሮ ይሸጣል። ድብልቁ ነው። ነጩ ደግሞ 1100 ብር የነበረው አሁን በ100 ብር ቀንሶ 1000 ብር ገብቷል። አዲስ ምርትም እንደገባ ነው። ከኢትዮጵያ የእህል ነጋዴዎች ማህበር ያገኘነው መረጃ የሚያመለክተው 550 ብር በኩንታል አንስቶ እስከ 650 ብር በኩንታል እየተሸጠ ነው። ስንዴ ሀገር በቀሉ ከ850 እስከ 1000 ብር ተሸጧል። 1100 ነበር ባሳለፍነው ሳምንት። ገብስ በየአይነቱ ባለፈው ሳምንት ከ750 ብር እስከ 950 ብር የተሸጠ ሲሆን በዚህ ሳምንት የ100 ብር ጭማሪ አሳይቷል። ከ850 እስከ 1100 ብር ነው የተሸጠው። ከኢትዮጵያ ብሔራዊ ባንክ ባገኘነው መረጃ መሰረት ደግሞ አንድ የአሜሪካ ዶላር በ27 ብር ከ5 ሳንቲም ሲመነዘር፣ ዩሮ 31 ብር ከ50 ሳንቲም፣ ፓውንድ ደግሞ 33 ብር ከ80 ተመንዝሯል። የቻይና የን ደግሞ በብር አራት ተመንዝሯል። ለምሽቱ የያዝናቸው የንግድና ምጣኔ ሀብት ዜናዎች እነዚሁ ነበሩ። ሳምንት በሌላ ዝግጅት እንገናኛለን። እስከዚያው መልካም ምሽት አድማጮች። ፕሮግራማችንን ከመፈጸማችን በፊት አጠር ያሉ የማጠቃለያ ዜና እናሰማለን። የኬንያ ፖሊስ ባለፈው ወር በቁጥጥር ስር ያዋላቸው 137 ህገወጥ ኢትዮጵያውያን ፍልሰተኞች ትናንት ከሰዓት በኋላ ብይን ተሰጥቷቸዋል እያንዳንዳቸው 300 ዶላር አሊያም ስድስት ወር ስርዓት። ናይሮቢ የሚገኘው የኢትዮጵያ ኤምባሲ ስለ ጉዳዩ የማውቁ ነገር የለም ብሏል። አሚሶም በሚል ምህፃር የሚጠራው የአፍሪካ ህብረትና የተባበሩት መንግስታት ድርጅት ሰላም አስከባሪ ኃይል ከሶማሊያ መውጣት እንደሚጀምር እዚያ የሚገኙት የተልእኮ አዛዥ አስታውቀዋል። የኬንያን ምርጫ በተመለከተ ሶስት አቤቱታዎች ለጠቅላይ ፍርድ ቤቱ በመቅረባቸው ሰኞ ያበቃል የተባለው ረዥሙ የምርጫ ወቅት መራዘሙ ተገለጠ። በዚሁ መሰረት የመብት ተሟጋች ፖለቲከኞች፣ መንግስታዊ ያልሆኑ ድርጅቶች እና አንድ የቀድሞ ምክር ቤት አባል ናቸው የፕሬዝዳንታዊ ምርጫውን ትክክለኛነት በመቃወም ለፍርድ ቤት አቤቱታ ያቀረቡት። የአሜሪካ ድምፅ ራዲዮ የአማርኛው ቋንቋ አገልግሎት በ19 ና በ22 ሜትር ባንዶች በአጭር ሞገድ ና እንዲሁም በናይል ሰዓት በየቀኑ ከሚ 3 ሰዓት ጀምሮ በሚያስተላልፈው ስርጭት ለዛሬ ያዘጋጀውን የአንድ ሰዓት ፕሮግራም እዚህ ላይ ያበቃ። ያስተናገድ ናችሁ አሉላ ከበደ ና አዲሱ አበበ ንጉሱ ታምሬ። ፕሮግራሙ ሲያቀነባብር አምሽቷል። እስካሁን ከእሱም ከሌሎችም ባልደረቦች ጋር እኛ ከዚህ ከስቱዲዮ እየተሰናበትን ነው። የትግርኛው ስርጭት ይቀጥላል። አድማጮች ደህና እደሩ፣ መልካም ምሽት።